የአረብ ሊግ ቀጣይ ሊቀመንበር ትሆናለች ተብላ የምትጠበቀው አልጄሪያ ሊጉ በህዳሴው ግድብ ዙሪያ ሁሉንም ወገን የሚያግባባ አቋም እንዲይዝ ኃላፊነቷን እንደምትወጣ መግለጿን ኢትዮጵያ አስታወቀች። ሰላሳ ዘጠነኛው የአፍሪካ የውጭ ጉዳይ ሚኒስትሮች መደበኛ ስብሰባ ዛሬም ቀጥሎ የዋለ ሲሆን ከስብሰባው ጎን ለጎን የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከተለያዩ የ ውጭ ሀገራት ጉዳይ ሚኒስትሮች ጋር ተወያይቷል። ከነዚህም አንዱ የአልጄሪያው የውጭ ጉዳይ ሚኒስትር ሲሆኑ የአረብ ሊግ በህዳሴው ግድብ ዙሪያ ሁሉንም ወገን የሚያግባባ አቋም እንዲይዝ ሀገራቸው እንደምትሰራ ቃል መግባታቸውን አምባሳደር ዲና ሙፍቲ ገልጸዋል። በሌላ በኩል ኢትዮጵያ ከቱርክ የጦር መሳሪያዎችን ሸምታለች በሚል ግብጽ ጉዳዩ እንደሚያሰጋት መግለጿን በተመለከተ ለተነሳላቸው ጥያቄ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በሰጡት ምላሽ ኢትዮጵያ ነጻ ሀገር እንደመሆኗ ከማንም ሀገር ጋር ማንኛውንም ግንኙነት የመፍጠር መብት አላት ብለዋል። ስብሰባውን የተከታተለው ኬኔዲ አባተ ተከታዩን ዘገባ አድርሶናል። ከኮቪድ-19 ወረርሽኝ በኋላ ለመጀመሪያ ጊዜ ፊት ለፊት በመገናኘት በአዲስ አበባ ትናንት የተጀመረው 39ኛው የአፍሪካ የውጭ ጉዳይ ሚኒስትሮች መደበኛ ስብሰባ ዛሬም እስከ ምሽት ሲካሄድ ውሏል። የአፍሪካ ህብረት የስራ አስፈጻሚው ምክር ቤት ወይም የውጭ ጉዳይ ሚኒስትሮቹ የዛሬ ስብሰባ ሙሉውን ቀን በዝግ እየተካሄደ ሲሆን በዛሬው ስብሰባቸው ከወቅታዊነትና ከበጀት ቅነሳ ጋር በተያያዘ በአዲስ መልክ ለሚዋቀሩት የአፍሪካ ህብረት የተለያዩ ዲፓርትመንቶች ኮሚሽነሮችን መምረጣቸውን ስብሰባውን የተከታተሉት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ገልጸዋል። ከስብሰባው ጎን ለጎን የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከተለያዩ ሀገራት የውጭ ጉዳይ ሚኒስትሮች ጋር የሁለትዮሽ ስብሰባዎችን አድርገዋል። አቶ ደመቀ ካገኟቸው የውጭ ጉዳይ ሚኒስትሮች መካከል የአልጄሪያው ራምታን ላማምራ ይገኙበታል። ሁለቱ አካላት ባደረጉት ውይይት ከህዳሴው ግድብ ጋር በተያያዘ የአረብ ሊግ ይዞታል ያሉትን የተዛባ አቋም እንዲያስተካክል የሊጉ ቀጣይ ሊቀመንበር እንደምትሆን የምትጠበቀው አልጄሪያ ኃላፊነቷን እንድትወጣ አቶ ደመቀ ላቀረቡት ጥያቄ አዎንታዊ ምላሽ ማግኘታቸውን አምባሳደር ዲና ተናግረዋል። ከአልጄሪያ የውጭ ጉዳይ ሚኒስቴር ጋር በተደረገው ውይይት በተለይ እንደምታውቁት የአረብ ሊግ ጽሕፈት ቤት ከቅርብ ጊዜ ወዲህ የኢትዮጵያን የህዳሴ ግድብ በሚመለከት የያዘውን ያልተስተካከለ አቋም በሚመለከት ተገቢ ያልሆነ እና ከሶስቱ የተፋሰሱ አገሮች ለታችኞቹ ያደላ መሆኑን ይሄ በሚቀጥለው የአረብ ሊግ ስብሰባ ላይ አልጄሪያ በልቀመንበርነት የምትመራው ስብሰባ ላይ አልጄሪያ ይህን በማስተካከል ረገድ ሊኖራ ስለሚገባው ሚና ገልጸውላቸዋል። ምክንያቱም ቀደም ሲል ባልተገባ ሁኔታ በአንዳንድ ሀገሮች ግፊት አጀንዳውን ከአፍሪካ ህብረት ማዕቀፍ ለማውጣት በአረብ ሊግ በኩል ሲደረግ የነበረውን ነገር ታስታውሳላችሁ። ይሄ ተገቢ እንዳልሆነ ተገልጾላቸዋል አልጄሪያ ውጭ ጉዳይ ሚኒስትርም በዚህ ረገድ አስፈላጊውን ስራ፣ ገንቢ የሆነ ስራ፣ የሚያግባባ ስራ ለመስራት ፍላጎት እንዳላቸውና ለዚህም እንደሚንቀሳቀሱ ገልጸዋል ማለት ነው። አልባዚ አልጄሪያ ከዚህ በፊት ኢትዮጵያ ላይ ጸረ ኢትዮጵያ አቋም አራምዳ አታውቅም። ኢትዮጵያ ከቱርክ የጦር መሳሪያዎችን ሸምታለች በሚል ግብጽ ጉዳዩ እንደሚያሰጋት መግለጿን በተመለከተ ለተነሳላቸው ጥያቄ በሰጡት ምላሽ ኢትዮጵያ ነጻ ሀገር እንደመሆኗ ከማንም ሀገር ጋር ማንኛውንም ግንኙነት የመፍጠር መብት አላት ብለዋል። አምባሳደር ዲና የቱርክን ጉዳይ በሚመለከት ቱርክ ጋር ኢትዮጵያ ስላደረገችው እንቅስቃሴ በዚህ በኩል ስሞታ ተነስተዋል የሚለው ኢትዮጵያ ነጻ ሀገር ናት። ከፈለገችው ከቱርክ አይደለም አገር ስም ከሌለው አገር ጋር ወገን ጋር ግንኙነት የመፍጠር መብት አላት። ይሄ መብት በዓለም አቀፍ ቻርተር፣ በዩናይትድ ኔሽን በሉት፣ በአፍሪካ ቻርተር፣ ቀደም ሲል ድሮ በጠፋው ገለልተኞች ንቅናቄ ውስጥ የተለመደ ነው። ስለዚህ አንድ ሉዓላዊ ሀገር ከዚህ ጋር ወዳጁን ከዚያ አትገናኝ የሚል ኃይል ሊኖር አይገባም። ኢን ፕሪንስፕል እኛ የምናደርጋቸውን ግንኙነቶች ሌሎችን ያስደስታል? ነውት ነሳል እንዴት ያስደስታል? ምክንያቱም ይሄ ጥቅም ግጭት ነው የሚሆነው። ስለዚህ ኢትዮጵያ እዚህ ጋር ጦር መሳሪያ ገዛች፣ አልጋ ገዛች ምናምን፣ ይሄ የፈለገውን መግዛት የእሷ መብት ስለሆነ ይሄ ብዙም የሚያሳስብ አይሆንም የሚለውን ነገር ለማቅረብ ነው። ምንም መግዛት ትችላለች። ሌሎች ሀገሮች እንኳን አስፈቅደውን አይገዙም እኮ። ይሄ የተባለው ሀገር፣ ቅድም የጠቀስነው ሀገር፣ እኛን አስፈቅደው ነው መሳሪያ የሚገዛው ነው እታተዋል ስለዚህ አይ ቲንክ ይሄ ራሱን የሚመልስ ነገር ነው። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የኢትዮጵያን ውስጣዊ ጉዳይ በተመለከተ በዝግ በተካሄደው የትናንትናው ስብሰባ ላይ ባደረጉት ንግግር በሀገሪቱ ያለውን ችግር ከአፍሪካ ሕብረት ጋር በመተባበር ለመፍታት መንግስታቸው ዝግጁ መሆኑን እንዳብራሩ አምባሳደር ዲና መግለጻቸው ይታወሳል። የኮቪድ-19ን ወረርሽኝ ለመከላከል መወሰድ ስላለባቸው ተጨማሪ እርምጃዎች፣ በበጀት ራስን ስለመቻል፣ መዋቅራዊ ማሻሻያዎችን ስለማድረግ እንዲሁም የምግብ ዋስትናን ስለማረጋገጥ በዋና ርዕሰ ጉዳይነት የመከረው የአፍሪካ ውጭ ጉዳይ ሚኒስትሮች ስብሰባ ዛሬም የአህጉሪቱ ከፍተኛ ፈተና ሆኖ በቀጠለው የሰላምና ደህንነት እጦት ጉዳይ ላይ ግን ምንም ውይይት አለማድረጉንና በርዕሰ ጉዳይነትም አለመያዙን አምባሳደር ዲና ዛሬ ለጋዜጠኞች በሰጡት ማብራሪያ አመልክተዋል። ከ30 በላይ ሀገራት የውጭ ጉዳይ ሚኒስትሮች የተሳተፉበት 39ኛው መደበኛ ስብሰባ ዛሬ በሁለተኛ ቀኑ የሚጠናቀቅ ሲሆን በኢትዮጵያ የሰዓት አቆጣጠር ዘገባ እስከተጠናቀረበት እስከ ምሽቱ ሁለት ሰዓት ከሰላሳ ሚኒስትሮቹ በዝግ የሚያደርጉትን ስብሰባ አልቋጩም። የስብሰባው የመጨረሻ አጀንዳ እስራኤል በአፍሪካ ህብረት በታዛቢነት ለመሳተፍ ባቀረበችው ጥያቄ ላይ ተወያይቶ የውሳኔ ሀሳብ ማቅረብ ነው። በማጠቃለያቸውም የውጭ ጉዳይ ሚኒስትሮቹ በነገው እለት የተለያዩ አካላትን በማሳተፍ የአህጉሪቱ ሀገራት መሪዎች ለሚያደርጉት የሶስተኛው አጋማሽ አመት ስብሰባ የሚቀርቡ ረቂቅ አጀንዳዎችና ውሳኔዎችን ያዘጋጃሉ። የነገው የመ የመሪዎቹ ስብሰባ በበይነ መረብ የሚካሄድ ነው። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ።